በመጀመሪያም ዋና ዋና ዜና አሜሪካ ብሪታንያና ኖርዌይ የደቡብ ሱዳን መንግሥትና አማጽያን የፈረሙትን የተኩስ አቁም ስምምነት ከመጣስ እንዲቆጠቡ አሳሰቡ። በአገሪቱ በተቀናቃኝ ጎሳዎች መካከል በግጦሽ መሬት ሳቢያ በተፈጠረ ግጭት ቢያንስ 29 ሰዎች መገደላቸውን ባለስልጣናት ተናግረዋል። በናይጄሪያ ሪቨር ግዛት ኦሞኩ በተባለች ከተማ ታጣቂዎች በአዲስ ዓመት የቤተ ክርስቲያን መርሃ ግብር ታዳሚ የነበሩ ቢያንስ 17 ሰዎች ገለዋል ተባለ። በዴሞክራቲክ ሪፐብሊክ ኮንጎ ባለፈው እሁድ በተቀሰቀሰው ተቃውሞ የተገደሉ ሰዎች ቁጥር 12 ደርሷል። የእስራኤል ምክር ቤት የኢየሩሳሌምን ክፍል ለፍልስጤም ለመስጠት የሚቀርብ ምክረ ሐሳብን ለማጽደቅ የሚያስፈልገውን የድምፅ ብዛት ከፍ አደረገ። የኢራኑ መንፈሳዊ መሪ አያቶላህ አሊ ሆሚኒ በአገሪቱ በተቀሰቀሰው ተቃውሞ ጠላት እጁን አስገብቷል ሲሉ ወቀሱ። ደቡብ ኮሪያ በመጪው የክረምት ኦሎምፒክ ተሳትፎ ላይ በከፍተኛ ባለስልጣናት ደረጃ ከሰሜን ኮሪያ ጋር ለመነጋገር ጥያቄ አቀረበች። ዜናው በዝርዝር አሜሪካ፣ ብሪታንያ እና ኖርዌይ የደቡብ ሱዳን መንግስትና አማጽያን የፈረሙትን የተኩስ አቁም ስምምነት ከመጣስ እንዲቆጠቡ አሳሰቡ። በአዲስ አበባ የተፈረመው የተኩስ አቁም ስምምነት እስካሁን ድረስ አምስት ጊዜ ተጥሷል። ሶስቱ አገሮች በጁባ በሚገኘው ተወካያቸው በኩል ባወጡ መግለጫ ሁሉም ፈራሚዎችና ለእነሱ ተጠሪ የሆኑ የመስክ አዛዦች በአስቸኳይ ሁሉንም ወታደራዊ እንቅስቃሴዎች እንዲያቆሙ ጥሪ አቅርቧል። በግጭት አውድማዎች የተሳተፉት የጦር መኮንኖችና ፖለቲከኛ አለቆቻቸው ለተኩስ አቁም ጥሰቱም ሆነ የሰብአዊ እርዳታ አቅርቦት መስተጓጎል ተጠያቂ እንደሚሆኑም መግለጫው አስጠንቅቋል። ሁሉም ወገኖች ለበጎ አድራጎት ሰራተኞች ያልተገደበ እንቅስቃሴ እንዲፈቅዱም አሳስቧል። የደቡብ ሱዳን ጦርም ሆነ አማጽያኑ እስካሁን በጉዳዩ ላይ ምላሽ አልሰጡም። ከተኩስ አቁም ስምምነቱ በኋላ የስልጣን ክፍፍሉን ለመከለስና ምርጫ የሚካሄድበትን ቀን ለመወሰን ውይይት ይደረጋል ተብሏል። አሜሪካ፣ ብሪታንያና ኖርዌይ የሚገኙበት የሶስት አገራት ጥምረት የተኩስ አቁሙን በሚጥሱ ላይ በግለሰብ ደረጃ አሊያም በቡድን ማዕቀብ ሊጥል እንደሚችል አስጠንቅቋል። የተኩስ አቁም ስምምነቱ በአስር ሺዎች የሚቆጠሩ ለተገደሉበት የእርስ በርስ ጦርነት መቋጫ ለማበጀት የታለመ ነበር። በዚያው በደቡብ ሱዳን በተቀናቃኝ ጎሳዎች መካከል በግጦሽ መሬት ሳቢያ በተፈጠረ ግጭት ቢያንስ 29 ሰዎች መገደላቸውን ባለስልጣናት ተናግረዋል። ታሊ ኖርዝ የተባለው አውራጃ ኮሚሽነር አቢላ ሞዲ ለጀርመን ዜና አገልግሎት እንደተናገሩት ከጁባ 80 ኪሎ ሜትር ርቀት ላይ ቡራ እና ቶምቤክ በተባሉ ጎሳዎች መካከል በተቀሰቀሰ ውጊያ ቢያንስ 29 ሰዎች ተገድለዋል። በውጊያው በጽኑ የቆሰሉ 21 ሰዎች በአካባቢው በሚገኝ ሐኪም ቤት ህክምና እየተደረገላቸው መሆኑን ኃላፊው ጨምረው ተናግረዋል። አቢላ ሞዲ ጎሳዎቹ ዘመናዊ የጦር መሳሪያ በብዛት በመታጠቃቸው አካባቢው አሁንም ውጥረት እንደነገሰበት ነው ብለዋል። ግዛቲቱ ሁኔታውን ለመቆጣጠር የአገሪቱ ጦር ጣልቃ እንዲገባ ጥሪ አቅርባለች። ግጭቱ ተመርምሮ ጥፋተኞቹ በቁጥጥር ስር እንደሚውሉ የደቡብ ሱዳን መንግስትና የታሊ ኖርዝ ባለስልጣናት ቃል ገብተዋል። በዴሞክራቲክ ሪፐብሊክ ኮንጎ ባለፈው እሁድ በተቀሰቀሰው ተቃውሞ የተገደሉ ሰዎች ቁጥር 12 ደርሷል ተባለ። የተቃውሞ አስተባባሪ ጆናስ ትሾምቤላ በኪንሻሳ 11፣ በካናንጋ ደግሞ አንድ ሰው መገደሉን ለፈረንሳይ የዜና ወኪል ተናግረዋል። ካቶሊኮችና ተቃዋሚዎች በዕለተ እሁድ አደባባይ የወጡት ጆሴፍ ካቢላ ስልጣናቸውን እንዲለቁ በመጠየቅ ነበር። የጸጥታ አስከባሪዎች ተቃዋሚዎችን ለመበተን አስለቃሽ ጭስ ተኩሰውባቸዋል። ገዳይ ጥይት ወደ ሰማይ መተኩሳቸውን ጭምር የፈረንሳይ ዜና ወኪል ዘግቧል። የፖሊስ ቃል አቀባይ ሮምባውት ፒሮት ግን በተቃውሞ ወቅት የተገደለ ሰው የለም ሲሉ አስተባብለዋል። እኚሁ ቃል አቀባይ የተገደሉ ሰዎች ሌቦችና ዘራፊዎች ናቸው ሲሉ ባለፈው እሁድ ተናግረው ነበር። የኮንጎ የቴሌኮሚኒኬሽን ሚኒስትር ኤምሪ ኦኮንድጂ እንዲቋረጡ ያዘዟቸው የኢንተርኔትና የጽሑፍ መልእክት ልውውጦች አገልግሎቶች ዛሬ ወደ ነበሩበት ተመልሰዋል። በናይጄሪያ ሪቨር ግዛት ኦሞኩ በተባለች ከተማ ታጣቂዎች በአዲስ ዓመት የቤተ ክርስቲያን መርሃ ግብር ታዳሚ የነበሩ ቢያንስ 17 ሰዎች መግደላቸውን ባለስልጣናት ተናገሩ። ታጣቂዎቹ ከማምለጣቸው በፊት መንገድ ላይ በነበሩ ሰዎች ላይ ጭምር ተኩስ መክፈታቸውን ኦሲ ኦሊሳ የተባሉ የአካባቢው ማህበረሰብ ሊቀመንበር ተናግረዋል። በሪቨር ግዛት ለተፈጸመው ጥቃት ኃላፊነት የወሰደ ወገን ባይኖርም በአካባቢው በአፈናና በግድያ የሚታወቅ ታጣቂ ቡድን እጅ ሳይሆን አይቀርም የሚል ጥርጣሬ አየሉ። የታጣቂ ቡድኑ መሪ ባለፈው ኅዳር የአካባቢው የጸጥታ ተቆጣጣሪዎች በተኮሱት ጥይት ተገድሎ ነበር። ይህ ዶይቼ ቬለ ነው። የእስራኤል ምክር ቤት የኢየሩሳሌምን ክፍል ለፍልስጤም ለመስጠት የሚቀርብ ምክር ሐሳብን ለማጽደቅ የሚያስፈልገውን የድምፅ ብዛት ከፍ አደረገ። በአዲሱ ውሳኔ መሰረት የትኛውንም የኢየሩሳሌም ክፍል ለውጭ አካል ለመስጠት የሚቀርብ ምክር ሐሳብ 120 መቀመጫዎች ካሉት ምክር ቤት የሰማንያውን ድጋፍ ማግኘት ይኖርበታል። ከዚህ ቀደም መሰል ምክር ሐሳብ ክነሰት ተብሎ ከሚጠራው ምክር ቤት አባላት የስልሳ ድጋፍ ካገኘ ሊጸድቅ ይችል ነበር ውሳኔው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢየሩሳሌም በይፋ የእስራኤል ዋና ከተማ ሲሉ የሰጡት እውቅና የቀሰቀሰው ተቃውሞ ሳይበርድ የተደመጠ ነው። በተቃውሞው እስካሁን 13 ፍልስጤማውያን ተገለዋል። የፍልስጤሙ ፕሬዝዳንት ማህሙድ አባስ ቃል አቀባይ የእስራኤል ምክር ቤት ያሳለፈውን ድንጋጌ ኮንነዋል። ቃል አቀባዩ በአዲሱ ድንጋጌ እስራኤል የሰላም ሂደቱን ሙሉ በሙሉ ከጥቅም ውጭ አድርጋለች ብለዋል። እስራኤል ዋና ከተማዋ ያልተከፋፈለች ኢየሩሳሌም ነች የሚል አቋም አላት። ፍልስጤማውያን በወገናቸው ወደፊት ለሚያቋቁሙት አገር ምስራቅ ኢየሩሳሌም የመናገሻ ከተማቸው የማድረግ እቅድ አላቸው። በአሜሪካ ሸምጋይነት በእስራኤልና በፍልስጤም መካከል ይደረግ የነበረው ድርድር ከተቋረጠ ሶስት ዓመታት አልፈዋል። ድርድሩ ቢጀመር እንኳ አዲሱ ድንጋጌ የኢየሩሳሌምን የተወሰኑ ክፍሎች ለፍልስጤም የመስጠቱን ሂደት ውስብስብ አድርጎታል። የኢራኑ መንፈሳዊ መሪ አያቶላ አሊሆሚኒ በአገሪቱ ለተቀሰቀሰው ተቃውሞ ጠላት እጁን አስገብቷል ሲሉ ወቀሱ። መንፈሳዊው መሪ ጠላት ያሉትን ወገን ማንነት ባይገልጡም በገንዘብ፣ በጦር መሳሪያ፣ በፖለቲካ እና በስለላ ጣልቃ ገብቷል ሲሉ ተናግረዋል። ዱሽመን ሞንተዘር ጠላት ጣልቃ የሚገባበትን ቀዳዳ እየፈለገ ነው። የሰሞኑን ክስተቶች ተመልከቱ። ከእስላማዊው አብዮት ጋር ቅራን ያላቸው ገንዘብ፣ ጦር መሳሪያ፣ ፖለቲካና የስለላ ስራን ጨምሮ የተለያዩ መንገዶችን በመጠቀም ለእስላማዊው ስርዓት፣ ለእስላማዊቷ ሪፐብሊክና ለእስላማዊው አብዮት ችግር ፈጥሯል። በኢራን ተቃውሞ ከተቀሰቀሰ ጀምሮ የተገደሉ ሰዎች ቁጥር 21 ደርሷል። በዋና ከተማዋ ቴህራን ብቻ ከ450 በላይ ሰዎች በፖሊስ ቁጥጥር ስር ውለዋል። የኑሮ ውድነትና ሙስናን በመቃወም ይቀስቀስ እንጂ በሂደት ፊቱን ወደ ፖለቲካው አዙሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትዊተር መልእክታቸው ጨካኝና በሙስና የተጨማለቀ ባሉት የኢራን መንግስት ላይ ተነስተዋል ያሏቸውን ተቃዋሚዎች ደግፈዋል። የኢራን ውጭ ጉዳይ ሚኒስትር ባህራም ቃሴሚ ግን ትራምፕ አስቀያሚ ነገር መጻፋቸውን ትተው በአሜሪካ የውስጥ ጉዳይ ላይ ቢያተኩሩ ይሻላል ሲሉ ነቅፈዋቸዋል። ደቡብ ኮሪያ በመጪው የክረምት ኦሎምፒክ ተሳትፎ ላይ በከፍተኛ ባለስልጣናት ደረጃ ከሰሜን ኮሪያ ጋር ለመነጋገር ጥያቄ አቀረበች። በአዲስ አመት ንግግራቸው የሰሜን ኮሪያው መሪ ኪም ጆንግ ኡን በኦሎምፒክ ውድድሩ የሚሳተፍ የልዑካን ቡድን ወደ ደቡብ ኮሪያ ለመላክ ፈቃደኝነታቸውን ገልጠው ነበር። የሁለቱ አገሮች ግንኙነት በኒኩሌር ጦር መሳሪያ ግንባታ መርሃ ግብር ስጋትና የተወንጫፊ ሚሳይሎች ሙከራ ተወጥሮ ቆይቷል። የደቡብ ኮሪያ የውህደት ሚኒስትር ቾ ምዮንግ ጊዮን በአገራቸው የቴሌቪዥን ጣቢያ ጥር አንድ ቀን ለመገናኘት ግብዣ አቅርበዋል። የደቡብ ኮሪያው ፕሬዚዳንት ሙን ጄ ኢን ባወጡት መግለጫ የሁለቱ አገሮች ግንኙነት መሻሻል የሰሜን ኮሪያን የኒኩሌር ጦር መሳሪያ ግንባታ መርሃ ግብር የፈጠረውን ውጥረት ከመፍታት ተነጥሎ ሊሆን እንደማይችል ገልጠዋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ አሜሪካ ብሪታንያና ኖርዌይ የደቡብ ሱዳን መንግስትና አማጽያን የፈረሙትን የተኩስ አቁም ስምምነት ከመጣስ እንዲቆጠቡ አሳሰቡ። በአገሪቱ በተቀናቃኝ ጎሳዎች መካከል በግጦሽ መሬት ሳቢያ በተፈጠረ ግጭት ቢያንስ 29 ሰዎች መገደላቸውን ባለስልጣናት ተናግረዋል። በናይጄሪያ ሪቨር ግዛት ኦሞኩ በተባለች ከተማ ታጣቂዎች በአዲስ ዓመት የቤተ ክርስቲያን መርሃ ግብር ታዳሚ የነበሩ ቢያንስ 17 ሰዎች ገለዋል ተባለ። በዲሞክራቲክ ሪፐብሊክ ኮንጎ ባለፈው እሁድ በተቀሰቀሰው ተቃውሞ የተገደሉ ሰዎች ቁጥር 12 ደርሷል። የእስራኤል ምክር ቤት የኢየሩሳሌምን ክፍል ለፍልስጤም ለመስጠት የሚቀርብ ምክር ሐሳብን ለማጽደቅ የሚያስፈልገውን የድምፅ ብዛት ከፍ አደረገ። የኢራኑ መንፈሳዊ መሪ አያቶላ አሊሆሚኒ በአገሪቱ በተቀሰቀሰው ተቃውሞ ጠላት እጁን አስገብቷል ሲሉ ወቀሱ። ደቡብ ኮሪያ በመጪው የክረምት ኦሎምፒክ ተሳትፎ ላይ በከፍተኛ ባለስልጣናት ደረጃ ከሰሜን ኮሪያ ጋር ለመነጋገር ጥያቄ አቀረበች። ዜናው በዚሁ አበቃ። ጤና ይስጥልኝ።